Unleashing Diplomatic Dynamo Ethiopia Unbound Western Laws China's Rise በዘነበ ኃይለማርያም ማርያም ገነሜ ተጽፎ በቅርቡ ለንባብ የቀረበ መጽሐፍ ነው። በዲፕሎማትነት ለ10 ዓመታት ለሚጠጋ ጊዜ ያገለገሉት አቶ ዘነበ በአሁኑ ወቅት በዳላስ ቴክሳስ በንግድ አማካሪነት እየሰሩ ይገኛሉ። ከ450 ገጾች በላይ ባሉት በዚህ መጽሐፍ ጸሐፊው የኢትዮጵያን የዲፕሎማሲ ገጽታ፣ የዲያስፖራውን ሚና፣ ኢትዮጵያ ከምዕራቡ ዓለም ጋር ያላትን ግንኙነትና ሌሎች ጉዳዮችን በወፍ በረር ቃኝተዋል። ሊወሰዱ የሚገቡ እርምጃዎችንም ጠቁመዋል። በመጽሐፉ ዙሪያ ከአቶ ዘነበ ጋር አጭር ቆይታ አድርገናል። አስቀድመው መጽሐፉን ለማሰናዳት ያበቃቸውን ምክንያት ያስረዳሉ። የውጭ ግንኙነት የመጀመሪያ ስራዬ ነው። እኔ ከውስጤ ያለ ነው። ስለ ኢትዮጵያ ታሪኮች፣ ስለ ኢትዮጵያ ውጭ ግንኙነቶች የውጭ ጉዳይ የሚሰሩ ሰዎች ያውቁታል። የመዝገብ ቤት አለ። እዛ ውስጥ በጣም በቃ የትም ላይብራሪ ተገብቶ ሊገኙ የማይችሉ መረጃዎች አሉ። ሁልጊዜ እየሄድኩኝ ፋይሎችን እያወጣሁኝ ማስታወሻዎችን፣ ደብዳቤዎችን የኢትዮጵያ መንግስታት የተጻጻፉትን ከጥንት ከአጼ ኃይለስላሴ ከንጉሱ ዘመን ጨምሮ የተጻጻፉ ደብዳቤዎች፣ ብዙ ሰነዶች አሉ እና ከውስጤ አይጠፋም ያ ይህንን በአንድ ወጥና በተዘጋጀ በተጠናቀረ መልኩ ግን የተዘጋጀ መጽሐፍ የለም። ይሄ ትላንትና ወይ ከትላንትና ወዲያ ተነስቼ የጻፍኩት ሳይሆን በጊዜ ሂደት ያጠራጥምኩት አሰብ ወደ ሀያ አካባቢ አመት ነው የሚሆነው ይሄ በማስታወሻ የያዝኳቸውን ነገሮች ነው አቀናጅቼ፣ አጠናቅሬ ወቅታዊ አድርጌ ለማቅረብ የፈነኩት። ራሱ ኮንክሉሲቭ ነው ማለት ግን አልችልም። በዚህ መጽሐፍ የመጀመሪያ ምዕራፎች ላይ ኢትዮጵያ እንደ ሀገር ያለችበትን ደረጃ በወፍ በረር ቃኝተሃል፣ የተጋረጡባትን ችግሮች ታስቃኛለህ። ከእነዚህ ችግሮች መካከል አንዱ ኢኮኖሚዋ ላይ የተጋረጡ ሙስና፣ የውጭ ምንዛሪውን የሚመለከቱ ችግሮችን የመሳሰሉ የተነባበሩ ችግሮች ናቸው። እነዚህ ችግሮች በሀገር ውስጥ ከሚተገበሩ ኢኮኖሚያዊ ነክ ፖሊሲዎች ተሻግሮ ኢትዮጵያ በምታራምዳቸው የውጭ ፖሊሲዎች ዓይን መቃኘታቸው ያለው ፋይዳ ምንድን ነው? የውጭ ጉዳይ ወይም ደግሞ የዓለም አቀፍ ግንኙነት ባለሙያዎች ሲናገሩና ሲጠነጥኑ የአንድ ሀገር የውጭ ፖሊሲ የውስጥ አስተዳደር ነጸብራቅ ነው ይላሉ። በተለይ እንደ ኢትዮጵያ ላሉ ሀገሮች የውስጥ የሚደረጉ ነገሮች ብዙ በውጭ ምንዛሬ የሚገዙ ነገሮች አሉ እና ውስጥ ያለ ችግር ካልተስተካከለ ከውጭ ያለውን ነገር ፊክስ ሊያረጋች በተለይ በኢኮኖሚው አኳያ ስናይ የኑሮ ውድነት፣ የውጭ ምንዛሬ የተደረሰ የብር ዋጋ ስየተደረሰ እያል የምናየው ነውና፣ ዘርፈ ብዙ የሆኑ ነገሮች የተያያዙና የተቆላለፉ ነገሮች አሉ እና አሁን ባለን ሰዓት አፍታቶ ይሄንን ለማሳየት ትንሽ ከበድ ይላል። በአጭሩ እንዳልኩት የውስጥ ግንኙነት የውጭ ግንኙነቱን ሊወስንና ሊገድብ ይችላል። በዚህ መጽሐፍ ላይ ከተነሱት ሌሎች ጉዳዮች መካከል አንዱ ደግሞ በውጭ ሀገራት የሚኖሩ ኢትዮጵያንና የኢትዮጵያ መንግስታት ያላቸው ውስብስብ ግንኙነት አንዱ ነው። የኢትዮጵያ ዲያስፖራ ለኢኮኖሚ ያለውን አበርክቶት፣ ለሰብአዊ መብት መከበር ያለውን ተቆርቋሪነት አንስታል። በሌላ በኩል ደግሞ መሰረት ከሌላቸው መረጃዎች ስርጭትና ማህበራዊ ሚዲያ አጠቃቀም ጋር ያሉ አሉታዊ ተጽዕኖዎችንም አንስተሃል። በመንግስትና በኢትዮጵያ ዲያስፖራ መካከል ያለው የውስብስብ ግንኙነት የሚያሻሽሉ መላዎችን በመቃኘት ረገድስ የምታምነው የተሻለው መንገድ ምንድን ነው? አንድ ግለሰብ የተናገሩት ነገር አለ ኢትዮጵያዊ የትም ይሁን የት ልቡ ኢትዮጵያ ውስጥ ነው የሚባል ነገር ተናግረዋል። እውነት ነው። እኔም ስለ ኢትዮጵያ ስለገደደኝ ነው ይህችኛዋን መጽሐፍ አንድ ላይ አጠናቅሬ ለማቅረብ የሞከርኩት። ዋና ኢትዮጵያ ሀገር ውስጥ ያለው መንግስትን ሂደትና ስርዓት ተጽዕኖ ያሳድራሉ። በእርግጥ ይሄ የሚታይ ነው። ካጀማመሩ አሁን ያለው ስርዓት አም ሁሉም ሰው ተነሳስቶ የደገፈበት ሁኔታ ነበረ። አሁን ደግሞ በተለያዩ አቅጣጫዎች የመቃወምና ነገሮችን በተለየ አቅጣጭ የማየት ሁኔታዎች ይታያሉ። ይሄ ደግሞ አዲስ ነገር አይደለም። ያለው ኃይል ተጽዕኖ ያሳድራል። በተለይ ለውጭ ግንኙነት ያለውን ሚና በጣም በከፍተኛ ሁኔታ ነው። በምን አይነት ስልት ነው መፍታት የሚቻለው የሚለውን ለመመለስ በመጽሐፉ ላይ በትንሹ ጠቅሸዋለሁ። ቅለል አድርጎ ለማስቀመጥ ያንን አንደኛው የኦፒኒየን ፖልስ የሚባል አለ በምንኖርበት ሀገር አሜሪካ ሁልጊዜ ኦፒኒየን ፖልስ ይሰበሰባል፣ ከህዝቡ ማለት ነው። ከእያንዳንዱ ከትንሽ ከትልቁ፣ ከህፃን ካዛውንቱ፣ ከወንድ ከሴቱ፣ ምንድን ነው አስተሳሰባቸው የሚለው ይሰበሰባል። ከዛ ያ ይተነተና፣ ፊሊየን ፖል በዛ አይነት መልኩ ፖሊሲ እና አቅጣጫዎችን ነድፎ የህዝቡን ፍላጎት ለማርካት የሚሄድበት ሁኔታ ነው ያለው። ወደኛ እኛ ሀገር ስንመለስ ወደ ኢትዮጵያ ማለት ነው። ብዙ የተተበተቡ ነገሮች አሉ። እነዛን እንዴት ነው መፍታት የሚቻለው የሚለውም አቅጣጫ ማስቀመጥ ያስፈልጋል። የመጽሐፉ ዋናው ዓላማ ስልት ወይም ደግሞ ስትራቴጂዎችን ማስቀመጥ ነው። እያንዳንዱ አገር ስትራቴጂ ወይም ስልቶችን እያመላከተ ነው። በዚህ መጽሐፍ ላይ ሰፋ ያለ ስፍራ ከሰጣቸው ጉዳዮች መካከል አንዱ ምዕራባውያን ሀገራት ከኢትዮጵያ ጋር ያላቸው ወቅታዊ ዲፕሎማሲያዊ ሁኔታ እና ቻይናን የመሰሉ ሀገራት እያደገ የሚገኘው ቀጠናዊ ዲፕሎማሲያዊ ይዞታቸው ነው። ከምዕራባውያን ጋር ያለው ግንኙነት የመጥበቅ የመላላቱ፣ ቻይናን የመሰሉ ሀገራት ቀጠናዊ ተጽዕኖ ፈጣሪነታቸው መበርታቱ የቅርብ ጊዜ አንኳር ምክንያቶች ምንድን ናቸው ማለት እንችላለን። ይሄ ሲብላላ የቆየ ነው። በታሪክም የነበረ ነው። በመጀመሪያው ዓለም ጦርነት፣ በሁለተኛው ዓለም ጦርነት፣ በቀዝቃዛው ጦርነት፣ በተለይ በተለይ ማለት ነው የቀዝቃዛው ጦርነት ላይ የዚህ አይነት አሁን የምናየው አይነት የሚመስል ነገር ግን ከረር ያለ አዝማሚያ ነበረ እና በተለይ ምዕራባዊ ዓለም ተጽዕኖ በኢትዮጵያ እና በአፍሪካ በአጠቃላይ ያለው ሁኔታ እየቀዘቀዘ መምጣት ራሱን የቻለ እይታ ያስፈልገዋል። ነገር ግን ከኢትዮጵያ አኳያ ስናየው የኢትዮጵያ ምስራቅ ዓለም ማለት ከቻይና ጋር ያላት ግንኙነት መጠናቀሩ በተለይ ይሄ ብሪክስ የሚባለው አዲስም ባይሆን በቅር ቤት የተቋቋመው ብራዚልን፣ ራሽያን፣ ህንድን፣ ሳውዝ አፍሪካን ቻይናን የያዙ ሀገሮች ማለት ነው። በዚህም ደግሞ ኢትዮጵያ ተጋብዛለች። እንደ አንድ ሀገር እንደ አባል ማለት ነው። ሌላው ቻይና ያላት ከፍተኛ ልማት ላይ ያላት ተሳትፎ ነው። በአፍሪካ በአጠቃላይ በተለይ በኢትዮጵያ ማለት ነው። የቻይና ብድር በጣም ቀላል እና ነገሩ ሚስጥሩ የማይታወቅ ምን እንደሚያዝ እንደማይታወቅ በምዕራቡ ዓለም የሚተች የብድር አይነት ነገር ግን ቀለል ያለ በፍጥነትና በሚታዩ ነገሮች ላይ የሚውል ያበድር የሚያሳይ ነው እና ይሄ ቻይናን የበለጠ ተጽዕኖ የማሳደር እና ለውጦችን የማምጣት በሀገር ላይ ማለት ነው። ነገር ግን ደግሞ የምዕራቡ ዓለምን ስናይ ብድራቸው ብዙ መስፈርቶችን በተለይ ደግሞ በዚህ በሂውማን ራይት ማለትም በመብቶች ዙሪያ ይህን አላረጋችሁም ይህን ስላላረጋችሁ አንሰጣችሁም፣ ይህን ብድር አንሰጣችሁም የሚሉት ነገር ስላለ ያ እንዲቀዘቅዝና ልዩነቱ እንዲሰፋ እየራቀ እየራቀ መምጣቱ ነው። ሌላው ሌላው ደግሞ ያው እንደምናየው ዲያስፖራዊ የሚጫወተው ሚና አለ። ውጭ የሚገኘው ትውልድ ኢትዮጵያዊና ኢትዮጵያ ወዳጆች መንግሥትን በመቃወም በተለያዩ የሚያሳድሩት ተጽዕኖዎች አሉ። ይሄም ተጽዕኖ እንዳለው ነው የማስቀምጠው የበለጠ ዝርዝሩ ደግሞ እንዳልከው አምስት መቶ ምናምን ገጽ ሰፊ መጽሐፍ እንደመሆኑ መጠን ትልቅ ቅኝት የሚጠይቅ ነው። ሌላው ጉዳይ ኢትዮጵያ ከሁሉም የዓለም ሀገራት ጋር ማለት ይቻላል ታሪካዊና ወቅታዊ ግንኙነቷን ይቃኝህበት የወደፊት ግንኙነቷ ምን መሆን እንዳለበት ያመላከትክበት ሰፊ ምዕራፍ አለ ከመቶ ሰማኒያ በላይ ሀገራትን የዘረዘርከው የተዘረዘሩበት መንገድና የጠቆምክበት መንገድ የራሱ ትኩረት የሚስብ ነው። አብሮ ደግሞ የሚነሳ ሌላ ደግሞ ጥያቄ አለ። ኢትዮጵያ እንግዲህ በምስራቅ አፍሪካ የምትገኝ ታዳጊ ሀገር እንደመሆኗ እኒህን ሁሉ የዲፕሎማቲክ ተልእኮዎች ለማስፈጸም የሚያበቃ አቅምም አንገብጋቢ ምክንያቶችም የለዋትም። ከተወሰኑት ጋር ያላት ግንኙነት መከለሱ ብቻ በቂ ነው የሚል መከራከሪያ ሊያነሱ ይችላሉ። በዚህ ደረጃ ዲፕሎማሲው መታየት አለበት እንድትል ያደረገህ ምክንያቶች ምንድን ነው? ያንዳንዱ አገር ለኢትዮጵያ የሚያመጣው ጠቀሜታ አለው በአንድም ሆነ በሌላው ማለት ነው። የግንኙነት ፈርጁን ማስፋት ደግሞ የበለጠ ጠቀሜታ ያመጣል ብዬ አምናለሁ። ወደዛ ስመለስ ደግሞ ወደ አቅሙ፣ ምክንያቱም ኢትዮጵያ ደሃ ሀገር ነች። ይህንን ማስፈጸም አቅም ይጠይቃል ብለው በእርግጥ የሚሞግቱ ሰዎች ሊኖሩ ይችላል። አሁን ያለንበት የቴክኖሎጂ ዓለም ነው። ይሄ ሳይበር ዲፕሎማሲ የሚባል ነገር አለ አሁን አለም ሰፊ ነች። ነገር ግን በመረጃ መረብ፣ በኢንተርኔት በጣም ማጥበብ ይቻላል። አንድ ሀገር በእርግጥ ትራዲሽናል ዲፕሎማሲውን ከወሰድን ይሄ ኤምባሲ ሄዶ ከፍቶ ኮንስላር አፌርሱን ከፍቶ በዛ ሂደት ካሰብ ነው ይከብዳል። ነገር ግን ለግንኙነት አንድን ሰው ከሌላ ሰው ጋር ለመገናኘት ወይም ለአንድ ሀገር ከሌላ ሀገር ለማገናኘት፣ አንድ ሚኒስትር ከሌላ ሚኒስትር ጋር ለማገናኘት የሚቻልበት ሁኔታ አለ። በተለይ በዚህ በኮቪድ ብዙ ነገሮች እንደሚቻሉ ያየንበት ነው፣ ያስተዋልንበት ነው። እና ይቻላል ነው የምለው ወንድም ማለት ነው። በጣም አመሰግናለሁ ዘነበ። በስተመጨረሻ የመጪ ዘመን እቅድህን በአጭሩ ንገረን። አሁን የጻፍከው መጽሐፍስ በዋነኝነት እንዲለውጥ የምትፈልገው የአንባቢ ማህበረሰብ አለ ወይ? ሊጠቅማል ብዬ ያሰብኩት በመጀመሪያ ደረጃ ቋንቋውን እንዳየው እንግሊዘኛም ቢሆን በጣም ቀጥታና ያልተወሳሰበ ነው የዲፕሎማሲ ቋንቋ ራሱን የቻለ የተወሳሰበ ነገር ይኖረዋል ነው እና ማንኛውም ሰው ማንበብ ይችላል። አንደኛ ሁለተኛ ደግሞ በውጭ ጉዳይ ሚኒስቴር የሚገኙ ዲፕሎማቶች አሉ። የተመደቡም ያልተመደቡም ዲፕሎማቶች አሉ። ይህ እንደዚህ አይነት የተጠናቀረ የተዘጋጀ መጽሐፍ ግን እንደሌለ ነው የደረስኩበት። ይሄ ሊጠቅማቸው ይችላል። ሶስተኛው በኢትዮጵያ ውስጥ የሚመደቡ የውጭ ዲፕሎማቶች አሉ። ወደ መቶ ሀያ አካባቢ ሳይሆን አይቀሩም። ኤምባሲዎች ያሉት የውጭ አገር ኤምባሲዎች አሉ ኢትዮጵያ ውስጥ። የቆንስላ ጽሕፈት ቤቶችም እንደዚህ አሉ። ለእነዚህ ሰዎች ለእነዚህ ለውጭ የተመደቡ ኢትዮጵያ ውስጥ ያሉ ዲፕሎማቶች ይህን መጽሐፍ ቢደርሳቸው ስለ ኢትዮጵያ አጠቃላይ የሆነ ደምሳሳ በአጠቃላይ የሆነ ፒክቸር ይይዛሉ ማለት ነው። የፖለቲካ ሳይንስ እና ኢንተርናሽናል ሪሌሽን ተማሪዎች፣ በውጭ የሚኖሩ ኢትዮጵያኖች እና ትውልድ ኢትዮጵያውያኖች ሰፋ ያለ ነገር ያሳያቸዋል ብዬ እገምታለሁ። ወደፊት ምንድን ነው የምታቅደው ብለህ ነው የጠየከኝ። የጀመርኩት መጽሐፍ አለ እሱን እጽፍ አለው። ኢትዮጵያ ውስጥ ትምህርት ቤት፣ ሆስፒታል የመክፈት እቅድ አለኝ። እንደዚሁ ደግሞ በዚሁ በአለም አቀፉና በኢንተርናሽናል ሪሌሽኑ የኢትዮጵያን የመደገፍ ኢትዮጵያ ፍቅር ነች ወንድማለት እሷን የማሳየት ነው ህይወቴ። እጅግ በጣም አመሰግናለሁ። ዘነበ ኃይለማርያም ገነሜ በቅርቡ አንሌሲንግ ዲፕሎማቲክ ዳይናሞ ኢትዮጵያ አምበንድ ዌስተርን ሎስ ቻይናስ ራይዝ የተሰኘ የኢትዮጵያን መልካ ዲፕሎማሲ የሚቃኝ መጽሐፍ ለአንባቢዎች ያቅርበሃል። ከእሱ ጋር የተያያዙ ሀሳቦችን ስላካፈልክን እጅግ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው።